የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐምሌ 22 2015 ዓ ም የሐሙስ ምሽት መሰናዷችን ጀመረ። ¶¶ በአማራ ክልል በማዕከላዊ ጎንደር ዞን ደንቢያ ወረዳ በጭዋሂት ከተማ አካባቢ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል በተፈጠረ ግጭት ሲቪሎችን ጨምሮ ቁጥራቸው በውል ያልታወቁ ሰዎች እንደተገደሉ የምዕራብ ደንቢያ ወረዳ ምክር ቤት ማምሻውን ባወጣው መግለጫ አስታወቀ። ከአሁን በፊት በአርባቶም በልተው ውደው በዛ ቁጨት ነበር። የገዳሙ በዛ ከዚህ ያሉ ማህበረሰብ ትላልቅ ማህበረሰቦች ከተማው በቃል ማጉያ ነው። ሱቅ ዝጉ እቺ የሚል ነው በቃል ማጉያ ነው። ትሪ የተደረገው ትላንትና ሮብ ነው። በሮቡ አራት በሬ አድርጎ መከላከያን ኑ ጎብኙልኝ፣ ኑ መርቁልኝ ብሎ መከላከያን ጠርቶ አራት በሬ በትናንት ነው ለታረደ አባቶች እያነቡ እያለቀሱ ድረሱልኝ አሉ። የሰማችሁት ከፋኖ አባላት መካከል ነው። በምሽቱ በዚህ ዙሪያ በዘገባ ይኖረናል። በአቢይ ጉዳያችን የምንቃኙ ይሆናል። በሌላ በኩል የሸገር ከተማ አስተዳደር ለቤት ፈረሳ አቤቱታዎች እንዲመልስ የጊዜ ቀነ ገደብ ተሰጥቶታል። ይህንና ሌሎች መሰናዶችን ይዘን ነው ወደ እናንተ የመጣ ነው። ሰላም ጤና ስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የምሽቱን መሰናዶ እየመራው ኤደን ገረመው አብሬያችሁ እቆያለሁ። ኤልያስ አስማረ ደግሞ ስርጭቱን ከስቱዲዮ በመሆን ያቀናብርልናል። ጽዮን ግርማ የምሽቱ ዋና አዘጋጃችን ናት። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያ ማሪክ የፌስቡክ ገጽ ላይና ድረ ገጽ ላይ በቀጥታ እንድትከታተሉ እየጋበዝ አሁን ከዓለም ዙሪያ ወደ ተሰባሰቡ ዜናዎች እናመራለን። በድጋሚ እንደምናመሻችሁ ዜናውን የማቀርብላችሁ እንግዲህ ወልዴ ነኝ። ለምሽቱ ከያዝናቸው ዜናዎች ውስጥ በኒጀር ያመጹ ወታደሮች ፕሬዚደንቱን ከስልጣን ማስወገዳቸውን ማስታወቃቸው፣ የሱዳን መዲና ካርቱም ዛሬ በሮኬትና ድሮን ስትደበደብ መዋሏ እንዲሁም የያዝነው የሐምሌ ወር በታሪክ ሞቃት ወር ተብሎ መመዝገቡ የሚሉት ይገኙበታል። ወደ ዝርዝሩ እናልፋለን። በኒጀር ያመፁ ወታደሮች ፕሬዚደንቱን ከስልጣን ማስወገዳቸውን በአገሪቱ ብሔራዊ ቴሌቪዥን አስታውቀዋል። በተጨማሪም የመንግሥት ተቋማት ለጊዜው ዝግ መሆናቸውን እና የአገሪቱ ድንበርም መዝጋታቸውን አስታውቀዋል። የሰዓት እላፊ ገደብም ጥለዋል። እኛ የመከላከያና የጸጥታ ኃይሎች የፕሬዝደንት ሞሐመድ ባዙ ማገዛዝን አስወግደናል ሲሉ ኮሎኔል ሜጀር አማዱ አብዱራሜ በሌሎች ዘጠኝ ወታደሮች ታጅበው በአገሪቱ ብሔራዊ ቴሌቪዥን ተናግረዋል። የወታደሮቹ ደጋፊዎች የአገሪቱን ገዢ ፓርቲ ዋና ጽህፈት ቤት በእሳት አጋይተዋል። ፕሬዚደንት ባዙም ዛሬ ሐሙስ ማለዳ በማህበራዊ ሚዲያ ባስተላለፉት መልእክት በዲሞክራሲያዊ ትግል ያገኙትን ድል እንደሚያስጠብቁ አስታውቀዋል። ፕሬዚደንት ባዙም እና የውጭ ጉዳይ ሚኒስትራቸው የሆኑት ሀሱሚ ማሱዱ በአገሪቱ ያለው ዲሞክራሲያዊ ኃይሎች በመካሄድ በአገሪቱ የሚገኙ ዲሞክራሲያዊ ኃይሎች በመካሄድ ላይ ያለውን ስልጣን ነጠቃ እንዲቃወሙ ጥሪ አድርገዋል። ምዕራባውያን ባለሥልጣናት መፈንቅለ መንግሥቱ ሙከራ የተደረሰበትን ደረጃ በግልጽ እንደማያውቁ በመናገር ላይ ሲሆኑ የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን አገራቸው ከፕሬዚደንት ባዙም ጎን እንደሆነችና እንደምትደግፋቸው ትናንት አስታውቀዋል። በትናንትና እለት በስልክ እንዳገኟቸውም ተናግረዋል። የወቅቱ የአፍሪካ ህብረት ሊቀመንበር አዛሊ አሱማኒ በኒጀር እየሆነ ያለውን አውግዘው ፕሬዚደንት ባዙም እና ቤተሰባቸው እንዲለቀቁ ጥሪ አድርገዋል። የኒጀር ወታደራዊ ህዝብ ባወጣው መግለጫ ወታደሮቹ የወሰዱትን እርምጃ በመደገፍ የፕሬዚደንት ባዙም እና የቤተሰባቸው ደህንነት ግን እንዲጠበቅ ጥሪ አድርገዋል። የአገሪቱ ጦር አዛዥም የመፈንቅለ መንግስት ሙከራ በማድረግ ላይ ያሉትን ወታደሮች እንደሚደግፉ አስታውቀዋል። በኒጀር ትናንት ፕሬዚዳንታዊ የጥበቃ ኃይሉ የፕሬዚዳንቱን ከቤተ መንግስቱ እንዳይንቀሳቀሱ በማድረግ ቤተ መንግስቱን ከሌላው የከተማው ክፍል የሚያገናኘውን መንገድ ዘግተዋል። በእንደ አውሮፓውያን አቆጣጠር 1960 ዓ ምት ከፈረንሳይ ነጻነቷን ከተቀዳጀች ወዲህ ኒጀር አራት መፈንቅለ መንግስቶችንና በርካታ የመፈንቅለ መንግስት ሙከራዎችን አስተናግዳለች። የሱዳን መዲና ካርቱም ዛሬ በሮኬት ስትደበደብ መዋሏ ታውቋል። የፈጥኖ ደራሽ ኃይሉ በመዲናዋ ሰሜን አቅጣጫ የሚገኝን ቁልፍ የአየር ኃይል ማረፊያ ማጥቃቱንና በደርዘን የሚቆጠሩ የሰራዊት አባላትን መግደሉን አስታውቋል። የከባድ መሳሪያ ድብደባ በመዲናዋ ሰሜን ምዕራብ አቅጣጫ እንደነበርና የፈጥኖ ደራሽ ኃይሉ ድሮኖች በሰሜን ካርቱም የሚገኝ የአየር ኃይል ማረፊያን ማጥቃታቸውን ነዋሪዎች ነግረውኛል ሲል ኤፍፒ በዘገባው አመልክተዋል። ኃይሉ ባወጣው መግለጫ ሦስት ተዋጊ ጄቶችን፣ በርካታ መሣሪያዎችን፣ ወታደራዊ ቁሳቁሶችን እና አቅርቦቶችን ማውደሙን አስታውቋል። በደርዘን የሚቆጠሩ የአገሪቱ ሰራዊት አባላትንም መግደሉን ወይም ማቁሰሉን ጨምሮ ገልጿል። በካርቱምና በምዕራብ ዳርፉር ከሚያዝያ 15 ጀምሮ እየተካሄደ ባለው ውጊያ 3900 ሰዎች ሲሞቱ ከ3.3 ሚሊዮን በላይ ሰዎች ተፈናቅለዋል። በሰሜን ምስራቅ ናይጄሪያ ቦርኖ ክልል ከአይሲስ ጋር ግንኙነት አላቸው የተባሉ ጂሃዲስቶች ባደረሱት ሁለት የተለያዩ ጥቃቶች ሰላሳ ሁለት ሰዎችን መግደላቸውንና ከዚህ ውስጥም ሀያ አምስቱ እረኞች መሆናቸውን የኤፍፒ ዘገባ አመልክቷል። ጥቃቶቹ የአይሲስ የምዕራብ አፍሪካ ክንፍ ሰፊ ግዛትን በሚቆጣጠርበት የቻድ ሐይቅ አካባቢ ባለፈው ማክሰኞ መፈጸማቸውን ሪፖርቱ አመልክቷል። በመጀመሪያው ጥቃት ጂሃዲስቶቹ በሞተር ብስክሌት ላይ በመሆን ከብቶቻቸውን በማስጋጥ ላይ ያሉ 25 የፉላኒ እረኞችን መግደላቸው ታውቋል። አጥቂዎቹ ከሟሾቹ እረኞች ላይ ምንም ሳይወስዱ መመለሳቸውም ታውቋል። ለሀገሪቱ ሰራዊት መረጃ ታቀብላላችሁ በሚል እረኞቹ ከአካባቢው እንዲርቁ ጂሃዲስቶቹ ጠይቀው እንደነበርም ታውቋል። ቦኮ ሀራም እና ተቀናቃኞቹ የአይሲስ የምዕራብ አፍሪካ ክንፍ የሆኑት የጂሃዲስቶች መረጃ ለሰራዊቱ ታቀብላላችሁ በሚል ገበሬዎችንና በሌላ ስራ የሚተዳደሩ የአካባቢው ነዋሪዎችን ማጥቃታቸውን ቀጥለዋል። አድማጮቹ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ነው። በያዝነው የፈረንጆች ዓመት ባለፉት ሰባት ወራት ውስጥ ብቻ ዘጠኝ መቶ የሚሆኑ ፍልሰተኞች በቱኒዚያ በኩል ባለው የሜዲትሬኒያን ባህር ውስጥ መስመጣቸውን የአገሪቱ መንግስት አስታውቋል። እስካለፈው ሳምንት ድረስ 901 አስከሬኖችን ማንሳታቸውን የአገር ውስጥ ጉዳይ ሚኒስቴር መስሪያ ቤቱ ዛሬ አስታውቋል። ወደ አውሮፓ የተሻለ ህይወት ፍለጋ ለሚጓዙ ፍልሰተኞችና ጥገኝነት ጠያቂዎች ቱኒዚያ አማራጭ መተላለፊያ ነች። በቱኒዚያ ሁለተኛ ከተማ የሆነችው ስፋክስ ከጣሊያኑ ላምፔዱሳ ደሴት የምትርቀው 130 ኪሎ ሜትር ብቻ ነው። አብዛኞቹ መነሻቸው ከሳራ በታች የሆኑ 34 ፍልሰተኞችን በባህር ላይ ከደረሱ አደጋዎች መጥቶ አደጓንም ቱኒዚያ አስታውቃለች። አሜሪካ 14 የኢራቅ ባንኮችን በጥቁር መዝገብ ውስጥ አስፍራ በዶላር እንዳይገበያዩ ማገዷን ተከትሎ በደርዘን የሚቆጠሩ ኢራቃውያን በባግዳድ በሚገኘው ማዕከላዊ ባንክ ደጃፍ ላይ ተቃውሞ ሲያደርጉ ውለዋል። አሜሪካ ባንኮቹን ማገዷን ተከትሎ የኢራቅ ዲናር ከዶላር ጋር ያለው ምንዛሪ ከ1470 ወደ 1570 አሻቅቧል። ባንኮቹ ባለፈው የፈረንጆች ዓመት ሐምሌ 19 በአሜሪካው የገንዘብ ሚኒስትር እና ኒውዮርክ በሚገኘው የፌዴራል ግምጃ ቤት መታገዳቸው ታውቋል። ምክንያቱም አጠራጣሪ በሆነ መንገድ የተገኘን ገንዘብ ሕጋዊ በማድረጋቸውና ወደ ኢራቅ ገንዘብ በመላካቸው ነው ተብሏል። የታገዱት 14ቱ ባንኮች በወጡት የጋራ መግለጫ መንግሥት ለጉዳዩ መፍትሄ እንዲሰጠው ጠይቀው እርምጃው የዶላር ዋጋን ብቻ ሳይሆን የውጪ መዋለነዋይን ላይም ተጽዕኖ እንደሚኖረው አስጠንቅቀዋል። በመጨረሻም የያዝነው ሐምሌ ወር በሰው ልጅ ታሪክ ውስጥ የተመዘገበ ሞቃቱ ወር ነው ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ዛሬ አስታውቀዋል። የሰው ልጅ ዛሬ የጋለ መቀመጫ ላይ ተቀምጧል ሲሉ ጉቴሬዝ የአነጋገር ዘቤ ተጠቅመዋል። የሰው ልጅ ጉዳዩን በተመለከተ ብዙ ጥያቄዎች እንዳሉበትም ለማመልከት የዓለም ሜትሮሎጂ ድርጅትን እንዲሁም የአውሮፓ የአየር ንብረት ለውጥ ኮሚሽንን መረጃ ጠቅሰው የተናገሩት ጉቴሬዝ በማያሻማ ሁኔታ ሙቀቱን የፈጠረው የሰው ልጅ ባደረገው እንቅስቃሴ ነው ሲሉ አክለዋል። የዓለም መሪዎች የሙቀት መጠን መጨመርን ለመግታት በሚደረገው ጥረት የመሪነት ድርሻ እንዲወጡም ጠይቀዋል። የአለም ሙቀት መጠን መጨመር ዘመን አልፎ የአለም ሙቀት አለም በሙቀት መንተክተክ ዘመን ገብቷል ሲሉ ጉተሬስ ተናግረዋል። አድማጮች፣ ለምሽቱ ለዜናው የተመደበው ክፍለ ጊዜ በዚህ ተጠናቋል። ለቀሪው ክፍለ ጊዜ ወደ ኤደን መራቸዋሉ። እንግዲህ ወልዴን ለአለም ዜናዎች አመሰግናለሁ። በ19፣ በ22 እና በ25 ሜትር ባንድ የሚተላለፍላችሁ መሰናዷችን ይቀጥላል። ዝግጅቱን በመምራት ኤደን ገረመው በአርቶቱ ጽዮን ግርማ እንዲሁም ደግሞ በስቱዲዮ ቅንብሩ ኤልያስ አስማረ በዌብ ና ማህበራዊ ሚዲያ ድረገጽ ፕሮዲውሰራችን አበባየሁ ገበያው ከቪዲዮ ና ከምስልና ድምጽ ቅንብራችን ሲሳይ አሸናፊ ና ግርማ ደገፋ ጋር በመሆን እንዲሁም ከሌሎች የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሩ እጋብዛለሁ። አሁን ለምሽቱ ወደ ያዝነው አብይ ዘገባ እንሻገራለን። በአማራ ክልል በማዕከላዊ ጎንደር ዞን ደንቢያ ወረዳ በጨሂት ከተማ አካባቢ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል በተፈጠረ ግጭት ሲቪሎችን ጨምሮ ቁጥራቸው በውል ያልታወቁ ሰዎች እንደተገደሉ የምዕራብ ደንቢያ ወረዳ ምክር ቤት ዛሬ ማምሻውን ባወጣው መግለጫ አስታውቋል። የአማራ ሕዝብ ጥያቄ አልተመለሰም በሚል በአሁኑ ሰዓት በአካባቢው ፋኖ በሚል አደረጃጀት ታጥቀው እንደሚንቀሳቀሱ የገለጹልን አቶ ሙልጌታ የተሰኙ ግለሰብ ግጭቱ የተቀሰቀሰው ገዳም በሚገኝበት አካባቢ ገበታ ለሀገር በሚባለው ፕሮጀክት ውስጥ በጾም ቀን ከብት በመታረዱ የአካባቢው ሰው ተቃውሞውን በማሰማቱ እንደሆነ ተናግረዋል። አስቴር ምስጋናው ዝርዝር አላት። በአማራ ክልል በማዕከላዊ ጎንደር ዞን ምዕራብ ደንቢያ ወረዳ አስተዳደር ምክር ቤት ማምሻውን ባወጣው መግለጫ የሰሜን ምዕራብ እዝ ከፍተኛ የመከላከያ አመራሮች በጎርጎራ ከተማ እየተገነባ ያለውን ገበታ ለሀገር ፕሮጀክት ለመጎብኘት በጉዞ ላይ እያሉ በታጠቁ ኃይሎች ጥቃት እንደደረሰባቸው አስታውቋል። ጉዳዩን በውል ያልተረዱ የታጠቁ ኃይሎች ናቸው ሲል የወረዳው አስተዳደር በፌስቡክ ገጹ ላይ ባወጣው መግለጫ በሀገር መከላከያ ሰራዊት ላይ መንገድ በመዝጋታቸውና ትንኮሳ በማድረጋቸው በተፈጠረ ግጭት የሰው ሕይወት ማለፉንና የአካል ጉዳት መድረሱን ገልጿል። ምክር ቤቱ የሞቱትንም ሆነ የቆሰሉትን ሰዎች በቁጥር አላስቀመጠም። የአማራ ሕዝብ ጥያቄ አልተመለሰም በሚል በአሁኑ ሰዓት በአካባቢው ታጥቀው የሚንቀሳቀሱና ፋኖ በሚ አደረጃጀት እንደሚንቀሳቀሱ የገለጹት አቶ ሙሉጌታ የተባሉ ግለሰብ ግጭቱ የተቀሰቀሰው ገዳም በሚገኝበት አካባቢ ገበታ ለሀገር በሚባለው ፕሮጀክት ውስጥ በጾም ቀን ከብት በመታረዱ የአካባቢው ሰው ተቃውሞ በማሰማቱ ነው። ደብረሲና ማርያም ባህሩ ጣነው ዳር ናት። ገበታ ለሀገርም ጣነው ዳር ነው። ክልሉ አንድ ነው። ከአሁን በፊት በአርባቶም በልተው ወደው በዛ ቁጭት ነበረ የገዳም በዛ ያሉ ማህበረሰብ ትላልቅ ማህበረሰቦች ከተማው በቃል ማጉያ ነው። ሱቅ ዝጉ እች የሚል ነው በቃል ማጉያ ነው ጥሪ የተደረገው። ከዛ ያው የከተማው ወጣት ግልብጥ ብሎ ወደ በስነ ስርዓት ሊጠይቅ ነው የሄደ። ለምን ይሄ ይሆናል ሊል ነው የሄደ። ግን ምላሽ ተኩስ ነው። እንግዲህ ማህበረሰቡ ነው የገጠመ። ግን ደግሞ ፋኖ አለ። የታጠቀ ፋኖ ምራብ ደምዲያ ሰው ሙቷልኝ። ፋኖ ማለት ነው ሰላማዊ ሰው የሆነ ቦታ ላይ የዛ ከተማው ላይ አንድ ሙቷልኝ፣ እርሻ ውሎ ሲሄድ በደንቢያ ወረዳ ቆላ ድባ አካባቢ እንደሚኖሩ የገለጹልን ሌላው አስተያየት ሰጪ በፋኖ አደረጃጀት ውስጥ እንዳሉ የገለጹልን አቶ ደረጀ በላይ አራት ገዳም ባለበት አካባቢ በጾም ቀን ከብት መታረዱ በአካባቢው ማህበረሰብ ዘንድ ቁጣ መቀስቀሱን ተናግረዋል። መንዳባ መዳኒ ዓለም ብርጊዳ ማርያም አንጋራ ተክለ ሃይማኖት ደብረሲና ማርያም የሚባሉ ገዳሞች አንድ ቀጠናት አንድ ስር ኪሎ ሜትር ውስጥ የሚካተቱ ገዳም አራት ገዳም ናቸው። ከዛም ዋነኛይቱ ደብረሲና ማርያም ናት። ቤተ ክርስቲያኗ ገዳሟ ከጎርጎራ ከተማ ውስጥ የምትገኘው ጣና ዳር ያው የፌዴራል መንግስት ገበታ ለአገር ብሎ ከዚህ እንዲሰራ ያደረገ ያንን አፍርሶ ሰራ። ትላንትና ሮብ ነው። በሮቡ አራት በር ያርዶ መከላከያ ኑ ጎብኙልኝ ኑ መርቁልኝ ብሎ መከላከያን ጠርቶ አራት በሬ በትናንት ነው ለታረደ። አባቶች እያነቡ እያለቀሱ ድረሱልኝ አሉ። ስነት ለጦርነትም አልተዘጋጀንም፣ ፋኖ ለምንም አልተዘጋጀም፣ ለጥፋትም አይደለም። ይሄን የማተብ የእምነት ጉዳይ ለማውገዝ ነው አካሄዳችን፣ ከሃይማኖት አባቶች ጋር ሆነን ያን ነገር የሚያበላሸውን መጨረሻ ላይ መከላከያ መጣ፣ መንገድ ይዘጋ ነበር። ህዝቡ በጣም ተቆጣ፣ ተለዋወጠ። ህዝቡ ተቀሳቀሰ፣ ራሱን ቀሰቀሰ። የጨዋይት ቆላድባ ህዝብ በቃ መንገድ መዝጋት ጀመረ። ያ መንገድ ክፈቱልን እያሉ እየለመኑ እያሉ ሲሉ በዲሽቃ እንዳሉ ወደ አስራ አንድ ልጆች ያው እንዲመታ አደረገ። ጨዋይት እና ጎርጎራ አንድ ቀጠና ነው። ጎርጎራ ጨዋይት ላይ የቀኑ ነው። ምሸት ደግሞ ከሰዓት ደግሞ ቆላድባ ላይ ነው። ሌላ ተጨማሪ ሀይል ሲመጣ መንገድ በመዝጋት ቆላድባ ላይ ወደ ሶስት ሙተዋል ወደ አምስት የቆሰለ ሚሊሻ ያቆሰላቸው። በጉዳይ ዙሪያ ተጨማሪ መረጃ ከአካባቢውና ከክልል ባለስልጣናት ለማግኘት በእጅ ስልካቸው ላይ ብንደውልም ስልኩ ባለመነሳቱ ምክንያት ማካተት አልቻልንም። በሌላ በኩል ለዚህ ሁሉ መነሻ የሆነው ነገር ነገሮችን በውል ያለመረዳትና ያልተገባ ስጋት መሆኑን የገለጸው የደንቢያ ወረዳ አስተዳደር ህዝቡ ጉዳዩን በአግባቡ ተረድቶ ከሀገር መከላከያ ሰራዊት ጋር ግጭት ከመፍጠር እንዲታቀብ ጠይቋል። ከአማራ ሕዝብ የቀጣይ እጣ ፈንታ ጋር አሰናስኖ በማየትና በመረዳት ለዚህ አይነት ድርጊት ተጋላጭ የሆኑ አካላትን መምከርና ማሳሰብ እንደሚገባ የገለጸው የወረዳው አስተዳደር መንግስት ነገሮችን በውይይት ለመፍታት ዝግጁ መሆኑን ገልጿል። በግጭቱ ምክንያት ዛሬ ከጎንደር ከተማ ወደ ጎርጎራ የሚወስደው መንገድ ተዘግቶ እንደነበርም ከአሽከርካሪዎች ያገኘነው መረጃ ያመላክታል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን የሐምሌ 20 2015 ዓ ም የሐሙስ ምሽት መሰናዷችን ነው። የዕለቱ አብይ ዘገባ እዚህ ላይ ተጠናቀቀ። የትንታኔው መጽሔት ይቀጥላል። በደቡብ ክልል ሐዲያ ዞን ሆሳዕና ከተማ ለማዳበሪያ አቅርቦት ጥያቄ ሞፈርና ቀንበር ይዘው ሰልፍ የወጡ አርሶአደሮች እንደታሰሩ ለአሜሪካ ድምጽ ተናገሩ። ሰልፉን ለመበተን የዞኑ ፖሊስ በወሰደው እርምጃ አርሶ አደሮቹ እንደተደበደቡና ወደ ሰማይ በተተኮሰ ጥይት በመደናገድ ወድቀው በመረጋገጣቸው እንደተጎዱም ገልጸዋል። ከዞኑ አስተዳደር ምላሽ ለማግኘት ያደረግነው ጥረት ባለስልጣናቱ ምላሽ ለመስጠት ፈቃደኛ ባለመሆናቸው ሊሳካ አልቻለም። ይሁንና የኢትዮጵያ ሰብአዊ መብቶች ኮሚሽን የሐዋሳ ቅርንጫፍ ጽህፈት ቤት ጉዳዩን እየተከታተለው እንደሆነ አስታውቁ አስራ አንድ አርሶ አደሮች እንደታሰሩ ገልጿል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዘገባ አለው። ለደህንነት ሲባል ማንነቴ እንዳይገለጥ ያሉን በሀዲያ ዞን የሌሞ ወረዳ አርሶ አደር በዞኑ የተከሰተውን የአፈር ማዳበሪያ እጥረት አስመልክቶ አቤቱታቸውን ለማሰማት ሐምሌ 17 ቀን 2015 ዓ ም ሰልፍ ስለ መውጣታቸው በስልክ ለአሜሪካ ድምፅ ተናግሯል። ያው እያሰሩ ናቸው። ለምን ወጣችሁ? ይሄንን ለምን ታናሳላችሁ? የምን ነገር ነው? አብዛኛው የተጠቀሙ አሉት። ሰዎቹን እያሳሰሩም ናቸው። አሉም እያሳደዱ ናቸው። በሆሳና ከተማና በዞኑ አንዳንድ የወረዳው ከተሞች ሞፈርና ቀንበር ይዘን ሰልፍ ወጣን ካሉን አርሶ አደሮች መካከል ስማቸውን ያልጠቀሱት ሌላ በሰልፉ የተሳተፉት አርሶ አደር አስር አርሶ አደሮች ስለመታሰራቸው ተናግሯል። ያኔ ሰልፍ ስንወጣ ብዙ ሰው እኛም፣ ከዛ ወዲያውኑ ሲያባርሩ እኛ ሸሽተን ነበረ። ግማሾቹ ታስሯሉ። ያኔ የታሰሩ ሰዎች አስር ምናምን የታሰሩ አሉ። ማምሻውን ባገኘነው መረጃ በዚህ ምክንያት ለሶስት ቀናት በእስር የቆዩ አርሶ አደሮች መለቀቃቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን የአዋሳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ በጋሻው እሸቱ ነግረውናል። ሰልፉን ለመበተን የዞኑ ፖሊስ ወስዷል ባሉት ኃይል እርምጃ መደብደባቸውና ወደ ሰማይ በተተኮሰው ጥይት በመደናገጥ ወድቀው በመረጋገጣቸው መጎዳታቸውን ገልጿል። ለአርሶ አደሮች ተብሎ የሚመጣው የአፈር ማዳበሪያ ለነጋዴዎች ተላልፎ እንደሚሰጥና በዚህም ሳቢያ ዋጋው በመወደዱ በግዢ እንኳን ለማግኘት እንዳልቻሉ በመግለጽ ማማረዋል። ማዳበሪያ ያጣን ሰልፍ ወጥን ማለት ነው። ከዛ ሰልፍ ወጠን በኋላ ያው ፖሊሶቹ እኛን ገርፎ አፋር መዳበሪያ ያጣን። አሁንም በአስራ አምስት ሺህ አንድ ኩንታል ገዝተን እየዘራን ነው። ግን እንዳንዘራ ራሱ ያው እኛን እየፈለጉ እኛም ጫካ ላይ ነው ያለ ነው። ለምንድን ነው የሚፈልጓችሁ? ሰልፍ ወጣችኋል ተብሎ። ህጋዊ ሰልፍ ነው የወጣነው። መዳበሪያ ለእኛ ይሰጠን ስንል መዳበሪያ የለም። የመጣውን መዳበሪያ ለነጋዴ አሰረክቦ ገበሬ ምንም መዳበሪያ ያገኘው የለም አሁን መሬቱ ነጻ ነው ያለው እስካሁን ምንም መዳበሪያ ማገኛ አዳለ። የመንግስት ባለስልጣናትን ምላሽ ለማካተት ለዞኑ ግብርና መምሪያ ኃላፊም ለፖሊስ መምሪያ እንዲሁም ለህብረት ስራ ማህበራት ጽህፈት ቤት ኃላፊዎች ስልክ ብንደውላቸው ስለማያነሱ አስተያየታቸውን ለማካተት አልቻልንም። ይልቁንስ የኢትዮጵያ ሰብአዊ መብቶች ኮሚሽን የአዋሳ ቅርንጫፍ ጽህፈት ቤት ኃላፊ አቶ በጋሻው እሼቱ ጉዳዩን እየተከታተሉ እንደሆነ ተናግሯል። ጉዳዩ ተከሰተ ከተባለበት ከሐምሌ አስራ ሰባት ጀምሮ ክትትል እያደረግን ያለ ነው። ሶሻል ሚዲያ ላይ የወጡ ነገሮች እንደተጠበቁ ሆኖ ተጨማሪ ስለ ክስተቱ ተጨማሪ መረጃዎችን ለማግኘት የዞኑ ፖሊስ ማዕከል አመራሮች እና የተለያዩ አካላት ጋር ስልክ በመደወል ስለ ክስተቱ ክትትል እያደረግን ነው የምንገኘው። ነገር ግን በዛ ሂደት ውስጥ ጉዳት የደረሰባቸውን ሰዎች ሁኔታ በተመለከተ በተለይ አንድ አርሶ አደር ሁኔታም በተመለከተ ማጣራት ሂደት ላይ ነን ያለ ነው። አክቹዋሊ በተወሰደ እርምጃ ይሁን አይሁን እርምጃው ምን ይመስል ነበረ ተመጣጣኝ ነው ወይስ አይደለም በሚሉ ጉዳዮች ላይ እየሰራንበት እንገኛለን። የዞኑ ፖሊስ መሳሪያ ወደ ሰማይ በመተኮስ ሰልፉን ለመበተን በወሰደው እርምጃም ጉዳት መድረሱን ገልጸው በሰልፉ ላይ የተሳተፉ አርሶ አደሮች እንደታሰሩ አቶ በጋሻው ተናግሯል። ያንን ግጭት ተከትሎ አስራ አንድ ሰዎች በፖሊስ ቁጥጥር ስር መዋላቸውን ሪሞትሊ ባደረግነው በተለያየ መንገድ ባደረግነው ክትትል ማረጋገጥ የቻልን ቢሆንም አሁን ባለን መረጃ ከዞኑ ፖሊስ ያገኘነው አስራ አንድ ተጠርጣሪዎች መፈታታቸውን ነው። ተጨማሪ ስራዎችን እየሰራንበት እንገኛለን። ጉዳት የደረሰባቸውን ግለሰብ አርሶ አደር በተመለከተም ተጨማሪ ማጣራቶችን እየሰራን ሂደት ላይ ነው ያለ ነውና በዞኑ የአፈር ማዳበሪያ እዳ ለመክፈል በሚል ለረጅም ጊዜ ደሞዛቸው የተቋረጠባቸው የመንግስት ሰራተኞች ጥያቄ በማቅረባቸው ለወራት ታስረው ከቆዩ በኋላ በነፃ እንደተለቀቁ በተደጋጋሚ መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም የኢትዮጵያ እንባ ጠባቂ ተቋም ቤቶቻቸው ለፈረሱባቸው ሰዎች አቤቱታዎች የሸገር ከተማ አስተዳደር ምላሽ እንዲሰጥ መጠየቁን አስታወቀ። ተቋሙ ከሸገር ከተማ አስተዳደር የቤቶች ፈረሳ ጋር ተያይዞ ከመቶ ሺህ በላይ አቤቱታዎችን እንደተቀበለ ከዚህ ቀደም ማስታወቁ ይታወሳል። በኢትዮጵያ እንባ ጠባቂ ተቋም የኦሮሚያ ቅርንጫፍ ጽህፈት ቤት የምርመራ ዲሬክተር አቶ ቶሌራ በላይ የከተማ አስተዳደሩ ለአቤቱታዎቻችን ምላሽ እንዲሰጥ በደብዳቤ ይጠይቀናል ሲሉ ለአሜሪካ ድምጽ ተናግረዋል። የሸገር ከተማ አስተዳደር በተቀመጠ የጊዜ ገደብ ምላሽ የማይሰጥ ከሆነም ጉዳዩ ወደ ክስ እንደሚያመራ የምርመራ ዲሬክተሩ አቶ ቶሌራ በላይ አመልክተዋል። በጉዳዩ ላይ ከሸገር ከተማ አስተዳደር አስተያየት ለማግኘት ሞክረን አልተሳካልንም። ይሁንና አስተዳደሩ ቀደም ሲል በሰጠው ምላሽ ለእንባ ጠባቂ ተቋም መቶ ሺህ አቤቱታዎች መቅረባቸውን አላውቅም ማለቱ ይታወሳል። ገብረ ሚካኤል ገብረ መድህን በዚህ ዙሪያ ዝርዝር አለው። የኢትዮጵያ የሕዝብ እንባ ጠባቂ ተቋም በሸገር ከተማ ሕገወጥ ግንባታ በሚል እየተካሄደ ካለው የቤቶች ፈረሳ ጋር የተያያዙ አንድ መቶ ሺህ አቤቱታዎችን እንደተቀበለ ቀደም ሲል ለአሜሪካ ድምፅ ገልጿል። አሁን ደግሞ እምባጠባቂ ጠባቂ ተቋሙ የሸገር ከተማ አስተዳደር ለአቤቱታ አቅራቢዎቹ ምላሽ እንዲሰጥ የጊዜ ገደብ በማስቀመጥ እንደጠየቀው አስታውቋል። አቶ ቶሌራ በላይ በኢትዮጵያ የህዝብ እንባጠባቂ ተቋም የኦሮሚያ ቅርንጫፍ ጽህፈት ቤት የምርመራ ክፍል ዳይሬክተር ናቸው። ቅሬታ ካቀረቡት አቤቱታ አቅራቢዎች መካከል ቅሬታቸው ተቀቋሙ የሚታይና በተቋሙት ስልጣን ሲል የሚወርቀውን አቤቱታ ተቀብለን ለሚመለከተው አካል ደብዳቤ ጽፈን ምላሽ እየተጠባበቀና ያለ ነው። ስለዚህ ምላሹ እንደተሰጠ ወደሚቀጥለው ሂደት ይሄዳል ማለት ነው። ከከተማ አስተዳደሩ እየተጠበቀ ባለው ምላሽ መሰረት የምርመራ ሂደቱ እንደሚቀጥል የተናገሩት አቶ ቶሌራ በላይ በተቀመጠው የጊዜ ገደብ ውስጥ ምላሽ የማይሰጥ ከሆነ ግን ጉዳዩ ለሕግ እንደሚቀርብ አስታውቀዋል። በቀነ ገደቡ ምላሽ የማይሰጥ ከሆነ እንደ አዋጁ መሰረት ሌላ ደብዳቤ ተዘጋጅቶ ድጋሜ መልስ እንዲሰጡ እናሳስባለን ማለት ነው። ከዛ በኋላ ላይ ደብዳቤው ምላሽ የማይሰጥ ከሆነ በተቋሙ አዋጅ መሰረት በአንቀጽ ሰላሳ ሁለት ላይ ተገልጿል። ምላሽ የማይሰጡትን በመጨረሻ ማስጠንቀቂያ ተሰጥቶ ከማስጠንቀቂያ በኋላ ወደ ክስ ይሄዳል ማለት ነው። ይሄኛው ግን በዛ ሂደት ስላልደረሰ አሁን በሂደት ላይ ነው ያለው፣ ገና ምላሽ የተጠባበቀ ነው ያለን። ያለ በጉዳዩ ላይ ከሸገር ከተማ አስተዳደር ኃላፊዎች አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ሆኖም የሸገር ከተማ ምክትል ከንቲባ አቶ ጉግሳ ደጀኔ ቀደም ሲል ለአሜሪካ ድምፅ በሰጡት ቃለ መጠይቅ ከቤቶች ፈረሳ ጋር ተያይዞ 100 ሺህ ቅሬታዎች መቅረባቸውን አናውቅም ብለዋል። እኛ የህግ የበላይነትን እያስከበርን ነው ያሉት አቶ ጉግሳ 100 ሺህ አቤቱታዎች የሚለው መረጃ ውይይት ያልተደረገበት በአግባቡ ያልተጣራና ከአንድ ወገን ብቻ የተገኘ ነው ሲሉም ተቃውሟቸውን ገልጸዋል። የኢትዮጵያ የሕዝብ እንባ ጠባቂ ተቋም የኦሮሚያ ቅርንጫፍ ኃላፊ ተወካይ አቶ ተሾመ ያሚ በበኩላቸው አቤቱታዎቹን አስመልክቶ ከሸገር ከተማ ኃላፊዎች ጋር ውይይት መደረጉን በጊዜው ጠቅሰዋል። ምክትል ከንቲባው አቶ ጉግሳ ደጀኔ የሸገር ከተማ አስተዳደር የዘርፉን አሰራር ስርዓት ለማስያዝ እየሰራ እንደሆነ ጠቅሰው አቤቱታ አቅርበዋል የተባሉት ሰዎች በመጀመሪያ ሕግን እየጣሱ መልሰው ደግሞ መብት የተነካ ማለታቸው ትክክል አደለም ሲሉ ተከራክረዋል። ለአሜሪካ ድምፅ አስተያየት ሰጥተው የነበሩ በሸገር ከተማ የለገጣፎ ነዋሪዎች ለዓመታት የኖርንበትን ቤት የክልሉ መንግሥት እያፈረሰብን ነው ለችግርም ተዳርገናል ሲሉ ቅሬታቸውን አሰምተዋል። በሸገር ከተማ ስለሚካሄደው የቤቶች ፈረሳ ጉዳይ መግለጫ ያወጡት የኢትዮጵያ ሰብዓዊ መብቶች ድርጅቶች ለነዋሪዎቹ ምትክ ወይም ጊዜያዊ ማቆያ ስፍራ ሳይዘጋጅ ቤታቸው መፍረሱ ተገቢነት የሌለው ነው ማለታቸው ይታወሳል። የኢትዮጵያ የሕዝብ እንባ ጠባቂ ተቋምም ቀደም ሲል አውጥቶት በነበረው መግለጫው ሕገወጥ ግንባታ በሚል ምክንያት ቤቶችን ማፍረስ በሁሉም ከተሞች የተለመደ ተግባር እንደሆነ ጠቅሶ የችግሩ መንስኤ ከከተሞች መስፋፋት ጋር ተያይዞ የመጣ የመኖሪያ ቤት ፍላጎት ማደግ ስለሆነ መንግስት ለጉዳዩ ዘላቂ መፍትሄ ሊሰጠው እንደሚገባ አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ሁለተኛው የሩሲያና የአፍሪካ መሪዎች ጉባኤ ተጀምሯል። ሁለተኛው የሩሲያ የአፍሪካ የመሪዎች ጉባኤ ዛሬ ሐሙስ በሩሲያ ሴንት ፒተርስበርግ ከተማ ተጀምሯል። ይህ ጉባኤ እየተካሄደ ያለው በዩክሬን ላይ ባካሄደችው ወረራ ምክንያት ከምዕራባውያን ጋር የተጣላችው ሞስኮ የአፍሪካን ድጋፍ እየፈለገች ባለችበት በዚህ ወቅት ነው። የቪዋ ኬት ባሽሌት ከጆሃንስበርግ እንዲሁም ደግሞ አሶሺየትድ ፕሬስና ሮይተርስ ያጠናቀሯቸውን ዘገባዎችን አጣምራ ቆንጅት ታዬ ተከታዩን አሰናድታለች። የሩሲያው ፕሬዚደንት ቭላዲሚር ፑቲን የአፍሪካን መሪዎች እያስተናገዱ ያሉት ሀገራቸው የጥቁር ባህሩ ስምምነት ተብሎ ከሚጠራው እና ጦርነት ላይ ከምትገኘው ከዩክሬን በወደቦቿ በኩል እህል ወደ ውጭ ለማጓጓዝ ካስቻለው ስምምነት በወጣችበት በዚህ ወቅት መሆኑ ነው። ለሁለት ቀናት በሚዘልቀው በሴንት ፒተርስበርግ ጉባኤ ላይ 17 የአፍሪካ መራሄ መንግስታት ናቸው የተገኙት። እንደ አውሮፓውያን አቆጣጠር በ2019 ዓ ም በተካሄደው በመጀመሪያው ጉባኤ ላይ ከተገኙት 45 መሪዎች ጋር ሲነጻጸር እጅግ አነስተኛ አሃዝ ነው። የሩሲያው ፕሬዝደንት በጉባኤው ላይ ባሰሙት ንግግር ምዕራባውያን ህገ ወጥ ማዕቀብ የጣሉብን ቢሆንም እህል ወደ ውጭ መላካችንን እንቀጥላለን፣ ለአፍሪካ ሀገሮች በነጻ እህል እንልካለን ብለዋል። ለአፍሪካ ሀገራት ያልተቋረጠ የምግብ አቅርቦት የመረጋገጡን አስፈላጊነት እንገነዘባለን። ለማህበራዊና ኢኮኖሚያዊ እድገት እንዲሁም ለፖለቲካ መረጋጋት ዘለቄታ ወሳኝ ነው። ስለሆነም ለአፍሪካውያን ወዳጆቻችን የሰብአዊ እርዳታን ጨምሮ እንደ ስንዴ፣ ገብስ፣ በቆሎ እና ሌሎች እህል ሰብሎች የመሳሰሉት አቅርቦት ላይ ሁሌም ትኩረት እናደርጋለን። አሁንም ትኩረት በማድረጉ እንቀጥላለን። አሁን እርስ በርሱ የሚጋጭ ነው። በአንድ በኩል ምዕራባውያን አገሮች የእህል ምርትና የማዳበሪያ አቅርቦታችንን እያደናቀፉ ሲሆን፣ በሌላ በኩል ግን፣ ስለዚህ በግልጽ መናገር እፈልጋለሁ በሌላ በኩል ግን በአጉል ግብዝነት አሁን ላለው የዓለም የምግብ ገበያ ችግር እኛን ይወቅሳሉ። በተለይ ዘንድሮም ከአሁን ቀደም ከታየ ሁሉ የበለጠ መጠን ያለው ምርት እንደመጠበቃችን መጠበቃችን በንግድ ገበያም ሆነ ለአህጉሪቱ በጣም ድሃ የሆኑ አገራት እርዳታ በማቅረቡ ረገድ አገራችን ከዩክሬን ይመጣ የነበረውን የእህል ምርት ልትተካ ትችላለች። ጉባኤው የተከፈተው ሩሲያ ለበርካታ የአፍሪካ ሀገሮች ወሳኝ የሆነው የዩክሬን የእህል አቅርቦት ወደ ውጭ ከሚጓጓዝበት ስምምነት በወጣችበት በዚህ ወቅት ሲሆን ከዓለም ዙሪያ ብርቱ ውግዘት አስከትሎባታል። የሩሲያ ውሳኔ ዓለም አቀፍ የምግብ ዋስትና ላይም ተጨማሪ አደጋ እንደጋረጠ ተነግሯል። ፕሬዚደንቱ በንግግራቸው ከእህል አቅርቦት ስምምነቱ የወጣ ነው የሩሲያ እህልና ማዳበሪያ ኤክስፖርት ከማዕቀቡ ውጭ እንዲሆን የተደረሰው ውል ሳይሟል በመቅረቱ ነው ብለዋል። አንዳንዶቹ የአፍሪካ ሀገሮች ይፋ ባልሆነ መንገድም ቢሆን ባለፈው ወር ሞስኮ ላይ አመፅ ሞክሮ የነበረው ቫግነር ግሩፕ የተባለው የቅጥር ወታደሮች ድርጅት እጣ ፈንታ ምን እንደሚሆን መረጃ ለማግኘት መጠየቃቸው እንደማይቀር ተጠቁመዋል። ቡድኑ ለማዕከላዊ አፍሪካ ሪፐብሊክ እና ለማሊ መንግስታት ኃይሎች ድጋፍ ይሰጣል። የዩክሬኑን ጦርነት ለማስቆም የአፍሪካ ሀገሮች ባቀረቡት ሀሳብ ዙሪያም ተጨማሪ ውይይት እንደሚካሄድ ሩሲያ አስታውቃለች። የሆነ ሆኖ ፑቲን የሰላም ሀሳቡ በቀረበላቸው ጊዜ የሰጡት ምላሽ በምዕራባውያን ና በዩክሬን ላይ የሚያወርዱትን ውንጀላ በድጋሚ በማሰማት ነበር። በአለም አቀፉ የወንጀል ፍርድ ቤት አይሲሲ በወጣባቸው የእስር ማዘዣ ምክንያት ወደ ብዙ የዓለም ሀገሮች እንደልባቸው መጓጓዝ የማይችሉት ፕሬዚደንት ፑቲን ይህንን ጉባኤ ከመጀመሪያው ጋር ሲነጻጸር የተገኙት መሪዎች ቁጥር እጅግ ያነሰን ቢሆን፣ ከአፍሪካ መሪዎች ጋር መገናኛ ዕድል አድርገው እንደሚጠቀሙበት ቀደም ብለው ተንታኞች ተናግረዋል። ቢሮው ዋሽንግተን የሚገኘው የስትራቴጂያዊና ዓለም አቀፍ ጥናቶች ማዕከል ተንታኝ ካሜሮን ሃርሰን ለቪኦኤ በሰጡት ቃል እንዲህ ሲሉ አስረድተዋል። ዩክሬን የእህል ምርቷን ወደ ውጭ የምትልክበትን በተመለከተ ከተደረሰው ስምምነት በመውጣታቸው ያጧቸውን ወዳጆቻቸውን ለመመለስና እንዲሁም ከአፍሪካ ሀገራት ጋር የሁለትዮሽ ስምምነቶችን የማሳካት አቅም እንዳላቸው ለማሳየት እየሞከሩ ነው። ይህም ሁኔታዎች ይበልጥ የእርሳቸውን ፍላጎት ማሟላት በሚያስችል መልኩ የሚያመቻች ይሆናል። በእርግጥ እርሳቸውም የሚፈልጉት ያንን ነው። በዚህ እንዳለም የሩሲያው ፕሬዚደንት ሀገራቸው ከአፍሪካ ሀገሮች ጋር የምታካሂደው የንግድ እንቅስቃሴ ዓለም አቀፍ ማዕቀብና የኮቪድ-19 ወረርሽኝ ያስከተለው ጉዳት ቢኖርም በዚህ እንደ አውሮፓውያን አቆጣጠር 2023 ዓ.ም የመጀመሪያ አጋማሽ ብቻ በ35 ከመቶ አድጓል ሲሉ ተናግረዋል። ፕሬዚደንቱ ይህንን የተናገሩት ከአፍሪካ ሕብረት ሊቀመንበር ከኮሞሮስ ፕሬዚደንት አዛሊ አሱማኒ እና ከሕብረቱ ኮሚሽን ሊቀመንበር ሙሳፋኪ መሐመድ ጋር ባደረጉት ስብሰባ ላይ መሆኑ ተዘግበዋል። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ 18 የሚተላለፍላችሁን መሰናዷችን ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት የሚተላለፍላችሁን መሰናዷችን ይቀጥላል። ዝግጅታችንን ከሬዲዮ ሞገዶች በተጨማሪ እንዲሁም በቪያ መሀሪክ የፌስቡክ ገጽ ላይና ድረ ገጽ ላይ በቀጥታ እንድትከታተሉ በአክብሮት እንጋብዛለን። የምሽቱ የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ እንሸጋግራለን። በደቡብ ክልል ጋሞ ዞን ወደ ፍርድ ቤት ከቀረቡ በርካታ የወንጀልና ና የፍትሀ ብሔር ክስ መዝገቦች ውስጥ ከ2 ሺህ በላይ የሚሆኑቱ ዱቡሻ በተሰኘው የጋሞ ብሔር ብሔረሰብ ባህላዊ የአደባባይ ዳኝነትና የእርቅ ስነ ስርአት እንደተፈቱ የዞኑ ከፍተኛ ፍርድ ቤት አስታውቋል። በጋሞ ባህላዊ የግጭት አፈታት ላይ ምርምር ማድረጋቸውንና በባህላዊ የግጭት አፈታትና የሰላም ግንባታ ላይ መጽሐፍ ማሳተማቸውን የተናገሩት የአስተዳደርና የልማት ጥናት ምሁር የሆኑት አቶ ዘነበ በየነ ዱቡሻ የባህላዊ አስተዳደር ሕግ የሚወጣበት የሚሻሻልበትና በዳዮችና ተበዳዮች የሚዳኙበት የፍትህ አደባባይ ወይም ደግሞ ሸንጎ እንደሆነ አስረድተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ አድርሶናል። ዱቡሻ የጋሞ ብሔረሰብ ባህላዊ የዳኝነትና የችግር መፍቻ ስርዓት ነው። የጋሞ ዞን ከፍተኛ ፍርድ ቤት ፕሬዚዳንት አቶ ጩባሮ ጮንዶሮም በ2015 ዓመተ ምህረት በርካታ የወንጀልና የፍትሀበር ክስ መዝገቦች በዙ ባህላዊ ዳኝነት ስርዓት ታይተው በእርቅ ልባት እንዳገኙ በስልክ ለአሜሪካ ድምፅ ገልጿል። በወንጀል አንድ ሺህ አንድ መቶ ሰባ አራት መዝገቦች ወይም ጉዳዮች ናቸው። በፍትሀበር ስምንት መቶ ሰማኒያ ዘጠኝ ጉዳዮች በጋሞ ዱቡሻ ስርአት ወይም በእርቅ ባህላዊ እርቅ ስርአት የተጠናቀቁ መዝገቦች ናቸው። በድምሩ ሁለት ሺ ስልሳ ሶስት መዝገቦች ናቸው። የጋሞ ብሔረሰብ ባህላዊ የግጭት አፈታት አስመልክቶ ምርምር ያደረጉና በባህላዊ ግጭት አፈታትና የሰላም ግንባታ ላይ መጽሐፍ ያሳተሙት የአስተዳደርና የልማት ጥናት ምሁር አቶ ዘነበ በየነም ስለ ዱቡሻ ባህላዊ ዳኝነትና እርቅ ስርዓት ተናግሯል። ዱቡሻ ባህላዊ ህግ የሚወጣበት ባህላዊ ህጉ የጋሞ ባህላዊ አስተዳደር ህግ የሚሻሻልበት የተጎዱ ወገኖች ወይም በዳይና ተበዳይ ቀርቦ ፊት የሚያገኝበት እንደ ሸንጎም እንደ ፍርድ ቤትም እንደ መሰብሰቢያም ሆኖ የሚያገለግል የተከበረ ቦታ ነው። አባቶች የመቀመጫም ጭምር ከድንጋይ የተሰርቶ የሚቀመጡበት የማይረጋቸው ቅደም ተከተል የሚቀመጡበት እና የማህበረሰቡን ጉዳይ ስለ ልማትም ስለ ሰላምም ስለ አብሮነትም ስለ መታማነት ሁሉ የሚወያዩበት ስለ ትዳርም ስለ ቤተሰብም ስለ ሀገርም ሁሉ የሚወያዩበትና መፍትሄ የሚሰጡበት ኢንስቲትዩሽን ነው ወይም ተቋም ነው። የጋሞ ዞን ከፍተኛ ፍርድ ቤት ፕሬዝዳንት አቶ ጩባሮም ከሙስና ከግድያና ከከባድ ውንብድና ወንጀሎች በስተቀር ሁሉም መዝገቦች በዱቡሻ ባህላዊ ዳኝነት ይፈታሉ ብሏል። የቀለብ ጉዳይ ባልና ሚስትች ጉዳዮች፣ የልጅነት ወይም አባትነት ይረጋገጥልኝ የሚሉ ጉዳዮች የመሬት ይዞታ ጉዳዮች፣ የውርስ ክርክር ጉዳዮች፣ እነዚህ የመሳሰሉት በእርቅ ያለቁ ጉዳዮች እና የሚያልቁ ጉዳዮች ናቸው። በወንጀል በከፍተኛ ፍርድ ቤት የሚታዩ ከባድ ወንጀሎች ካልሆነ በስተቀር ቀላል የሚባሉ ወንጀሎች እና በመደበኛ ፍርድ ቤት በመጀመሪያ ደረጃ ፍርድ ቤት በከተማና ወረዳ መጀመሪያ ደረጃ ፍርድ ቤት የሚታዩ ማናቸውም ጉዳዮች በእርቅ በወንጀል እንዲያልቁ ይደረጋል። አቶ ዘነበ ደግሞ በዱብሻ የዳኝነት ስርዓት የማይፈታ ግጭትና የወንጀል ክስ እንደሌለ ይናገራሉ። ከተረጸብ ከስልቆት፣ ቤት ከማቃጠል፣ ድብደባ፣ ነፍስ ግድያ፣ ሌሎችም ነገሮች በስውርም ግልጽም የተሰሩ ወንጀሎች የሚጣሩበትና የሚገኙበት ተቋም ነው። ባህላዊ የዳኝነትና እርቅ ስርዓቱ ማህበረሰቡ ወደ ፍርድ ቤት በመመላለስ የሚደርስበትን እንግልትና ኢኮኖሚያዊ ኪሳራ የሚቀንስ እንደሆነም አቶ ጩባሮ መላክቷል። ከጉታ ወይም ከቤተሰብ ዱቡሻ የሚጀመረው የዱቡሻ ውሳኔ በህዝብ አሊያም በደሬ ዱቡሻ ይጸናል ሲሉ አቶ ዘነቢ አስረድተዋል። ጉዳዩን ከታች ለምሳሌ ከጉታ ዱቡሻ የጀመረ አካል ይግባኝ መጠየቅ ይችላል። ይግባኝ እየጠየቀ ወደ ጎሳ ከጎሳም ወደ ቀበሌ ከቀበሌም ወደ ህዝብ ዱቡሻ ደርሶ የመጨረሻ ውሳኔ የሰበር ውሳኔ የሚባለው የደረዱ ቡሻ ውሳኔ ገዢ ውሳኔ ነውና መጀመሪያውኑም በቃለ ማላ በቃል ክዳን የቋጩት ነገር ስለሆነ እዛ ጋር ላይ የተወሰነ ውሳኔ ተቀባይነት ያለውና የሚጸና ውሳኔ ነው የሚሆነው። በዳኝነቱ የፍርድ አሰጣጥ ሂደት ምን ያህል ፍትሐዊ ነው በሚል ተጠየቁት አቶ ዘነበም፣ አንድ ሰው በዳይና ተበዳይ ቀርቦ ለአንዱ በዝምድና ወይ በዘር ሐረግ ወይ በሌላ አድሎ አድርጎ ሲቲ መስጠት መርገምን ያስከትላል። መርገሙ ደግሞ እስከ ሰባት ዘር ይጎዳል ተብሎ ስለሚታመን የሚሰጡት ሲቲ እውነትና ሬቲ ላይ የተመስረተ እንዲሆንና መርገም ስለሚያስከትል የእነሱ ነገር በጥንቃቄ ያለ የድቡሻ ባህላዊ የዳኝነትና የእርቅ ስርዓት በዳዮችና ተበዳዮችን ከቅምና በቀል ስጋት ነጻ እንደሚያደርግ አቶ ጩባሮ ጠቅሰው የመደበኛ ፍርድ ቤቶችን የስራ ጫና በመቀነስ የሚያግዝ አማራጭ የዳኝነት ስርዓት እንደሆነ አመላክቷል። እርግዛ ሲያልቅ ስለመታረቃቸው ካሳ ስለመከፈላቸው ሕፃንና ሴቶች ያልተጎዱ መሆናቸውን በአግባቡ የተዳኙ መሆኑን ፍርድ ቤቱ አረጋግጦ ነው መዝገቡን የእርቅ ሰነዱን ተቀብሎ የሚያጸድቀውና የሚዘጋው። የጋሞ ብሔረሰብ አባቶች ግጭቶችን በሰላማዊ መንገድ የመፍታት የዳብር ልምድ አላቸው። ከአራት ዓመታት በፊት በኦሮሚያ ክልል ቡራዮ ከተማ በጋሞ ተወላጆች ላይ በተፈጸመው ጥቃት ሳቢያ በአርባ ምንጭ ከተማ አጸፋውን ለመመለስና ሁከት ለመፍጠር የተነሳሳውን ኃይል ለምለም ሳር ይዘው ፊት ለፊት በመንበርከክ ማስቆማቸውና ጉዳዩም በባህላዊ እርቀ ሰላም እልባት ማግኘቱ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም የዕለቱ የሳይንስና ቴክኖሎጂ መሰናዷችን ላይ ደርሰናል። የዛሬው ሳይንስና ቴክኖሎጂ መሰናዷችን ሰው ሰራሽ ልህቀት ዓለምን እያሰጋት ካለው ፈንተንል የተሰኘ አደንዛዥ መድኃኒት ይታደጋት ይሆኖ ይላል። የሰው ሰራሽ ልህቀት ወይም ደግሞ አእምሮ ፈንተንል በተሰኘውና በአዳጊዎችና በወጣቶች ላይ አደገኛ ስጋትን የደቀነ መድኃኒት ስርጭትን ለመከላከል ሚና ይጫወት እንደሆነ የዩናይትድ ስቴትስ የሀገር ውስጥ የደህንነት ቢሮ በመመራመር ላይ ይገኛል። የጁሊታ ቦሆን ዘገባ እንግዲ ወልዴ እንደሚከተለው አሰናድቶታል። በአሜሪካና ሜክሲኮ መሃል የሚገኘው ድንበር ለሰዎችም ሆነ ለንግድ ዋና መተላለፊያ ነው። ነገር ግን ድንበሩ በተጨማሪም እንደ ፌንትነል ያሉ አደገኛ መድኃኒቶች መግቢያ የሆነ ይገኛል። ይህን በማድረግ ላይ ያለን ችግር ለመቅረፍ አንድ ግብረ ኃይል መቋቋሙን የአገር ውስጥ ደህንነት ሚኒስትሩ አሌሃንድሮ ማዮርካስ ባለፈው መያዝ አስታውቀው ነበር። የአደገኛ መድኃኒቶች አዘዋዋሪ ቡድኖች በውስብስብነታቸውም ሆነ በአቅማቸው አድገዋል። ግብረ ኃይሉ ከሚከውናቸው ተግባሮች መካከልም ሰው ሰራሽ አእምሮን በመጠቀም ወደ አገር ውስጥ የሚገቡ ሕገወጥ መድኃኒቶችን መለየትና ዝውውሩን መግታት ይቻል እንደው መፈተሽ ነው። የፌንተንልን ስንጭት ለመቆጣጠር በዓለም ዙሪያ መድኃኒቶቹን ለማምረት የሚያገለግሉ ኬሚካሎችን ዝውውር ለመግታት እንዲሁም በወንጀለኛ መረብ ውስጥ ያሉ ዋና መዘዋወሪያዎችን ኢላማ ለማድረግ ይህን ቴክኖሎጂ የምንጠቀምበትን መንገድ እንፈትሻለን። የቀድሞ የአሜሪካ ግምሩክና ድንበር ጥበቃ ባለሥልጣን ኃላፊ የሆኑት ፓትሲመንስ በአሁኑ ወቅት በገበያ ላይ የሚገኙ አንዳንድ ቴክኖሎጂዎች እንዳሉና እነዚህን በሰው ሠራሽ አእምሮ ማሻሻል እንደሚቻል ይናገራሉ። ለዚህ አንዱ ምሳሌ የሚሆነው ሚዋን ቲሞግራፊ የተሰኘው ቴክኖሎጂ ነው። ይህ ቴክኖሎጂ አሁን ጥቅም ላይ ከዋለው የኤክስሬ ቴክኖሎጂ በተሻለ የሚቃኘውን ነገር ትክክለኛ ምስል ይሰጣል። ጥቅጥቅ ያለ ጭነት ከሆነ ኤክስሬ ሊያገኘው አይችልም። ሚዋን ቲሞግራፊ የተሰኘውን ቴክኖሎጂ ከተጠቀምን ግን ወደ ውስጥ ዘልቆ ያየዋል። ይህም ፖሊሶቹን ጭነት ስር የተደበቀው ነገር ምን እንደሆነ ለማየት ይረዳቸዋል። የጉምሩክና ድንበር ጥበቃ ባለሥልጣን ሚዋን ቶሞግራፊ የተሰኘውን ቴክኖሎጂ ሥራ ላይ በሚያውሉበት ጊዜ በጭነቶች ላይ የሚደረገውን ፍተሻ ወደ ተሻለ የጥራት ደረጃ ደርሰዋል። ይህም ትላልቅ የጭነት ኮንቴይነሮች ውስጥ ተደብቆ ሊገኝ የሚችልን ፌንትነል ለመያዝ ይረዳል። ሲመንስ እንደሚሉት ቴክኖሎጂ በተጨማሪም ፌንትነልን ለመስራት የሚያገለግሉ የኬሚካል ግብአቶችን ለመለየት ይረዳል። ሰው ሰራሽ አእምሮውን ምን እንደምትፈልግ ታሰለጥነዋለህ። እነዚህን በጀልባ ሙሉ ተጭነው ከቻይና የሚመጡ ኬሚካሎችን ታመጣና የሰው ሰራሽ አእምሮ ስርዓቱ በሺዎች ለሚቆጠሩ ጊዜዎች እንዲቃኘው በማድረግ ታስተምረዋለህ። ከዚያም በኋላ ምን መፈለግ እንዳለበት ያውቃል። ተሻግረው የሚመጡት ሰዎች እነማ ናቸው? ስንት ጊዜ ነው ተሻግረው የሚመጡት? በተጨማሪም ተሽከርካሪዎችና የታርጋ ቁጥራቸውን መለየት፣ እንዲሁም ምን ያህል ጊዜ እንደሚመላለሱ ማወቅ፣ እነዚህን የመሰሉ መረጃዎችን ነው ሰው ሰራሽ አእምሮ እንዲነግረን የምንሻው። ሰው ሰራሽ አእምሮ በተጨማሪም ከረሜላ ወይም በህጋዊ መንገድ የተሰራ መድኃኒት እንዲመስል ተደርጎ የተሰራውን ፌንትነል ለመለየት ይረዳል። ሰው ሰራሽ አእምሮ ዱቄቱን ኬሚካል የመድኃኒት ቅርጽ የሚሰጠውን ማሽን ከየት እንደመጣ ካወቀ ወይም በመድኃኒቱ ላይ ያለውን ምልክት ከለየ፣ ያ ቢያንስ እዚህ ያሉትን ሰዎች ለማስጠንቀቅ ይረዳል። የሰው ሰራሽ አእምሮ ግብረ ኃይል በመጪዎቹ ወራት የጥናት ግኝቱን ለአገር ውስጥ ደህንነት ቢሮ ያቀርባል ተብሎ ይጠበቃል። ቀጣዩ መሰናዷችን ደግሞ አካባቢ ጥበቃን የሚመለከት ነው። በኬንያ የሚገኙ የአካባቢ ጥበቃ ባለሙያዎች ከእስከዛሬዎቹ ከፍተኛ ሆኖ የተመዘገበው ድርቅና የጎርፍ መጥለቅለቅን ጨምሮ በአየር ንብረት ቀውሱ የከፋ ጉዳት እንዳይደርስ መንግስት የመፍትሄ ሀሳቦችን እንዲያመጣ እየጠየቁ ይገኛሉ። የመብት ባለሙያዎቹ ኬንያ ጭፍጨፋን አስመልክቶ አሳልፋ የነበረውን እገዳ ማንሳቷ ከፍተኛ የሆነ የአየር ንብረት ለውጥ ጉዳትን በመቀነስ የተገኙ ውጤቶች እንደገና እየቀየሩ ነው ይላሉ። ቪክቶሪያ አሙንጋ ከናይሮቢ ያደረሰችንን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል። ሶቴ ሎኮቶስ በኬንያ ባሪንጎ ወረዳ ውስጥ በሚገኘው በዚህ መጠለያ መኖር ከጀመረች አሁን አስር ዓመቷ ነው። ከዚህ በፊት ትኖር የነበረው ከቤተሰቦቿ ጋር እርሻ ውስጥ ነበር። እንደ ኤሮፓ አቆጣጠር በ2013 አንድ ሌሊት ላይ መኖሪያ ቤታቸው በአቅራቢያቸው በነበረ አንድ ሐይቅ ተዋጠ። እድለኛ ሆነችና እሷ አመለጠች። ሶቴ ይህን ትገልጸዋለች። የጎርፍ ውሃ ሁሉን ነገር አጥቧል። ቤታችንን አጥለቅልቋል። ከሌሎቹ ልጆቼ ተለይቻለሁ። አሁን እዚህ ከእኔ ጋር የሚኖሩት ባለቤቴና አንድ ልጄ ነው። እንደ ሎኮት ያሉ ቤተሰቦች የአየር ለውጡን ከፍተኛ የጉዳት ጫና ተሸክመዋል። የአየር ንብረት ለውጥ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን ጎድቷል። ባለፉት 20 ዓመታት እንደ ጎርፍና ድርቅ የመሳሰሉ አደጋዎች እጅግ እየተለመዱ በመጡባት ኬንያ ደግሞ ጉዳቱ በየዕለቱ የሚሰማ ሆነዋል። የመብት ተሟጋቾች የኬንያ መንግስት እንዲህ ያሉ አደጋዎችን ለመቀነስና ለማስቀረት ትክክለኛ መፍትሄ እንዲያመነጭ እየጠየቁ ነው። ኢሳያ ቃካ የአየር ንብረት ጉዳትና ጥበቃ ግንዛቤ እንዲያድግ የሚሰሩ አምባሳደር ናቸው። መፍትሄ ለማቅረብ እና በዚያ ላይ የተመሰረተ ፖሊሲ እንዲኖር ግፊት ለማድረግ እየሞከርን ነው። ለምሳሌ ሞትና ውድመትን በተመለከተ የኬንያው ፕሬዚደንት ዊሊያም ሩቶ በደን ልማት ተጨማሪ የሥራ መስኮችን ለመፍጠር በሚል በኬንያ ለስድስት ዓመታት ተጥሎ የነበረውን ዛፎችን የመቁረጥ እገዳ ባለፈው አምሌ አንስተዋል። የአካባቢ ጥበቃ ተሟጋቾች ዛፎች ለዓለም ሙቀት መጨመር አስተዋጽኦ ያለውን ካርቦን ዳይኦክሳይድ በመያዝ ስለሚያከማችው ውሳኔው የአየር ንብረት ለውጡን ጉዳት ለማሻሻል የሚደረገውን ጥረት አበላሽቷል ይላሉ። ይሁን እንጂ በደን ልማት ላይ የሚሰሩት ማይክ ኦኒጋ ውሳኔውን አድንቀውታል። መጀመሪያ መጀመሪያ እገዳውን ያንሱትና ከዚያ ወደ መደበኛው ህይወታችን መመለስ እንችላለን። ንግድ ቀዝቅዟል። በሳምንት አንድ ደንበኛ ነው የማገኘው። ከእገዳው በፊት ግን በሳምንት አስር ደንበኞችን ማግኘት እችል ነበር። ምግባችን የተመሰረተው በዚህ ላይ ነው። እንደ የተባበሩት መንግስታት ድርጅት መረጃ አማካዩ የዓለም ሙቀት አንድ ነጥብ አንድ ዲግሪ ሴልሲየስ ሆኖ ከቅድመ ኢንዱስትሪው በላይ ደርሷል። ድርቅ በአፍሪካ ቀንድ አስከፊ የሆነ በሚሊዮን የሚቆጠሩ ሰዎችን አፈናቅሏል። ወደ ድህነትና ረሃብ አረንቋ ውስጥም ከቷቸዋል። ዓለም አቀፉ የአነስተኛ ህብረተሰብ ክፍሎች መብቶች ተሟጋች ቡድን ለውጡን በመላመድ እንዲቋቋሙ በኬንያ የሚገኙ መንደሮችን ለመርዳት እየሞከረ ነው። የዚህ ቡድን አባል ቢሊ ሮቴንጎ ይህን ያስረዳሉ። መላመድ ይኖርባቸዋል። ስለዚህ የአፈር አጠቃቀማቸውን መለወጥ ይገባቸዋል። በአስተራረሳቸው እንዴት ማልማት እንደሚቻል፣ እንዴት ዛፎችን መትከል እንደሚኖሩባቸው በደንብ የታሰበበት ውሳኔ መምረጥ ይኖርባቸዋል። የአካባቢ ጥበቃ ባለሙያዎች ኬንያ በመንግስትና በግለሰብ ደረጃ አዳዲስ ፖሊሲዎችን በማውጣት በአየር ንብረት ለውጡ የሚመጡ በርካታ አስከፊ አደጋዎችን መከላከል ትችላለች ይላሉ።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 በኢንስተግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደ እርሱም ትችላላችሁ። የአሜሪካ ድምፅ ቪኦኤ። የዛሬ አራት ዓመት ገደማ የተቋቋመው የኢትዮጵያውያን የኪነ ጥበብ ማህበር በሰሜን አሜሪካ ትውልደ ኢትዮጵያውያን በኪነ ጥበባትን ለማስተሳሰር ያለመ ተቋም ነው። ተቋሙ ዓላማውን ለማስፈጸም በልዩ ልዩ የአሜሪካ ከተሞች የጥበባት ድግሶችንም ያቀርባል። ከሰሞኑም በዳላስ ቴክሳስ፣ ልዩ ትርኢት አሰናድቶ ከያንያንና ተጋባዦችን ዳግም አገናኝቷል። ዘገባው የሀብታሙ ስዩም ነው። ከተረበረማማቆያ ለአመታት በኢትዮጵያ ተውኔቶችና ፊልሞች ላይ በመተወን ስሙን ለተከለው አበባየው ታደሰ መድረክ የሚከብድ አውድም አይመስልም። ነዋሪነቱን በዩናይትድ ስቴትስ ካደረገ ከረምረም ያለው አበባየው የዛሬው ምሽት ኃላፊነቱን ግን እንደ ቀላል አልተመለከተውም። ከባድ ነው ከባድ ነው፣ ለእኔ በተለይ በጣም ከባድ ነው። ምክንያቱም ቲያትርን መድረክ ላይ ፐርፎርም ማድረግ ረጅም ዘመን ሀገራችን የኖርንበት ነው። ራስ ቲያትር ሰርተናል፣ ብሔራዊ ቲያትር ሰርተናል፣ ሀገር ፍቅር ማዘጋጃ ቤት ና እዚህ ደግሞ መጥቶ መስራት በጣም ከባድ ነው። በተለይ ደግሞ የጋይ ጸጋይን ስራ መስራት በጣም ከባድ ነው። በአንድ ወቅት ምና ላይ መሰለ እዚህ ሀገር እንደመጣው ጋይ ጸጋይን በስልክ አገናኝ፣ ተስፋ ሲማ እና አዋዩ ታደሴ ይባላል ኢትዮጵያ ብዙ ቲያትሮችን ሰርቷል እና ተዋወቀው ሲለው፣ አዋዩ ስራ ሰርተሙት አለ። ምንም አልተናገረኝ። ስራ ሰርተሙት እና እድሉ ከተገኘ ለመስራት መስራቱን ፈልገዋል፣ ግን ቀላል ነገር አይደለም። አሁን ከካሊፎርኒያ ነው የመጣሁት። ስራ አቋርጬን የመጣሁት ቤተሰብ አለ። ልጆችን ባለቤቴን ይዤን የመጣሁት። የአየሩ ሁኔታ፣ የመገናኘት ሁኔታ ከባድ ነው። ክንዶቻችን ተቆላልፈዋል። አንድ ነበሩ። የአንድ እናት ልጆች ነበሩ። አበባዩ ታደሰና ወጣት ከያንያም በአሜሪካ ምድር ዳግም ነፍስ የዘሩበት ተውኔት ሀሁ በስድስት ወር ይሰኛል። ጸሐፊው ሎሬት ጸጋዬ ገብረ መድን፣ አዘጋጁ ደግሞ በተውኔቱ ውስጥ በተዋናይነትም የሚሳተፈው እውቁ ተዋናይና አዘጋጅ ተስፋይ ሲማ ነው። ይህ ተውኔት ከሰሞኑ በዳላስ ቴክሳስ ለተሰባሰቡ የኪነ ጥበብ ወዳጆች የቀረበ ገጸ በረከት ነው። ይህን ዝግጅት ያስተባበረው ደግሞ የኢትዮጵያውያን የጥበብ ማህበረሰብ በሰሜን አሜሪካ የተሰኘው ተቋም ነው። ዘመናዊ ዘሪሁን የማህበረሰቡ ሰብሳቢ ናት። ዓላማው የስነ ጥበብ ማህበረሰብ አባላት ኢትዮጵያ ኖች ሁሉም በአንድነት ያካተተ ከየተለያየ ቦታዎች ከተለያየ ከተሞች ከአፍሪካ ከኢትዮጵያ ከተለያየ ቦታ የመጡ እንግዶቻችንን የምናገኝበት የበዓል ስለሆነ በዚህ አጋጣሚ የኢትዮጵያን የጥበብ ማህበረሰብ በሰሜን አሜሪካም እንዲሁ እነዚህን የጥበብ ሰዎች ማህበረሰቦች ለማግኘት ባሰናዳው የጥበብ መርሃ ግብር የተገናኘንበት አጋጣሚ ነው። የዛሬ አራት ዓመት ገደማ የተቋቋመው የኢትዮጵያውያን ማህበረሰብ በሰሜን አሜሪካ ዩናይትድ ስቴትስ ውስጥ የሚኖሩ ትውልደ ኢትዮጵያውያን የኪነ ጥበብ ሰዎችን ለማቀራረብም ሆነ ባህር የተሻገረ አስተዋጽኦ ለማድረግ ጥረት ሲያደርግ መሰንበቱን ዘመናዊ ታክላለች። እስካሁን ድረስ ከ2019 በአትላንታ ጆርጂያ ተገናኝተን ስራዎቻችንን ለህብረተሰቡ አቀረብን። እንዲሁም ሲያትል ከተማ በተመሳሳይ ጥሩ በሆነ ውጤት ስራዎቻቸውን የማህበሩ አባላቶቻችን፣ እንግዶቻችን ስራዎችን አቀረቡ። ኮቪድ በነበረ ወቅት ደግሞ ኦንላይን እንዲሁ የማህበረሰባችንን እንደርስ ነበረ። በኦንላይን ፕሮግራሞች እያዘጋጀን እንዲሁም ደግሞ ኢትዮጵያ ካሉ የስነ ጥበብ ባለሙያዎች ጋር በመነጋገር በነበረው ችግር ምን ልንረዳ እንደምንችል አሜሪካ ውስጥ ሆነን ያለን ስነጥበብ ጥበብ አባላት እንዴት እየተወያየን ችግሩን በዛ ወቅት በቀዘቀዘበት ወቅት እንዴት ችግሩን እንፈታለን የሚለውን እንወያይ ነበር። ዩናይትድ ስቴትስ በርከት ያሉ ትውልድ ኢትዮጵያውያን የኪነ ጥበብ ሰዎች የሚኖሩባት ሀገር ናት። በርካታ የጥበቡ ዓለም ከዋክብት ከትውልድ ሀገር መራቅ፣ ከስደት ሕይወት አንገብጋቢ ጉዳዮች ጋር ተዳምሮ ድምቀታቸውን ሲያፈዘው ማየት የተለመደ ነው። ይህን ሁኔታ በመቀየር ረገድ መሰሉ ተቋምና ማህበረሰብ ያለውን እርባና ያጋራን ተዋናይና አዘጋጁ አበባ የሁ ታደሰ ነው። በጣም በጣም ጥቅም አለው ብዬ አስባለሁ። እኛ ወደዚህ ሀገር የመጣን ጊዜ ነገሮች እንዴት ተመቻቹ አይደሉም። በጣም አስቸጋሪ ሁኔታ ነው እና ኢስና በሰሜን አሜሪካ ኢትዮጵያን የጥበብ ማህበረሰብ ሲመሰረትም መሰረታዊ ዓላማው ለሌሎቹ መደላድልን መፍጠር ነው ወጣቶች እንዲመጡ፣ እንዲሰሙ፣ እንዲያዳምጡ ማዳመጥ ብቻ ሳይሆን እራሳቸውም እንዲሳተፉ፣ እንዲሞክሩ አንዳንድ ነገሮችን ስነ ጽሁፉንም፣ ትወናውንም፣ ዳይሬክቲንጉንም፣ ስዕሉንም፣ ቅርጻቅርጹንም ሁሉም ነገር እንዲሞክሩ ለማመቻቸት ነው እና ደግሞ ይሄ ለየት የሚለው ከዛ ቀደም የተሰሩ ድርጅቶ በክበባት በግሩፕ በየከተማው በየስቴቱ የተሰሩ ናቸው። ይህ ግን በጠቅላላው አሜሪካ አቀፍ ስለሆነ ቀዝቀዝ ያሉበትን ቦታዎች ሄዶ ለማንቀሳቀስ በሚል በማሰብ ስንዋቀርም ከተለያየ ቦታ የተበታተኑ ሰዎች ሆነ ነው እና የተዋቀር ነው ጥሩ ይሆናል ብዬ አስባለሁ። አስቸጋሪ ነው። አድካሚ ነው። አርት በኛ ሀገር በጣም ከባድ ደረጃ ላይ የደረሰበት ነው። አስቸጋሪ ነው ግን ቢሆንም አንድ ቀን ጥሩ ደረጃ እንደርሳለን ብለን ተስፋ እናደርጋለን። ልጅሽ አደገልሽ ደርሷል ተገላገልሽ ሲሉኝ የሚጨንቀኝ ወደ መድረኩ እንመለስ። በዳላስ የህፃናት ቲያትር አዳራሽ ውስጥ በነበረው በዚህ ዝግጅት ላይ በተለያዩ የዩናይትድ ስቴትስ ግዛቶች የሚኖሩ ከያንያን ስራዎቻቸውን ለታዳሚዎች አቅርበዋል። መሰረት ኃይሌን የመሰሉ ገጣሚያን ሀገሩ የወለደውን የእናትነት ስጋት በብዕራቸው ነካክተው ታዳሚውን ለጥልቅ ሀሳብ ጥለዋል። የጥቁር እናት ነኝ። የጥቁር አንገት ላይ ዘረኛ ተቀምጦ መተንፈስ አቃተኝ መተንፈስ አቃተኝ ሲል ቃላት አምጦ ያን የጣር ድምፅ የሰማው ሲለምን፣ ሲማፀን ሲል ያቃሰተ ያንን ያየሁ ውለታ የጥቁር ወላዷ የኔ ተስፋ ሞተ። ቴዎድሮስ ታደሰን የመሰሉ ወግ ከታቢዎች ደግሞ በልጅነት በሀገር ቤት ትዝታ ለታዳሚው ሳቅ ለግሰዋል። ታችን ላይ የሚያርገበግቧትን ብር ይመለከታሉ በጫ የሚያልቅ ቃል አንድን አንድም ሊመጣልኝ አልቻለም። እናም ደግሜ የወንድ ስል የት የሚባል ተንኮለኛ ጓደኛችን ወደ ጆሮዬ ጠጋልና አልጫ ነዋሪነቱን በአትላንታ ከተማ ያደረገው ገጣሚውና የወግ ጸሐፊው ቴድሮስ ታደሰ የኢትዮጵያ ጥበብ ማህበረሰብ በሰሜን አሜሪካ የመጀመሪያው ሰብሳቢ ሆኖ አገልግሏል። የተቋሙን የጥቂት ዓመታት ጉዞ በመልካምነት ያነሳው ቴዎድሮስ የኪነጥበቡ ማህበረሰብ ጠንክሮ እንዲቀጥል ያበቁታል ያላቸውን ልምዶችና መላዎች አጋርቶናል። አደረጃጀታችን ትንሸኛ ለየት ይላል። በሀገር አቀፍ ደረጃ ስለሆነ ያሰብ ነው። ለምሳሌ አትላንታ ብትል፣ አትላንታ ሎሪት የሚባል የስነ ጥበብ ሎካል አለ። ሲያትል ብትሄድ መክሊት የሚባል አለ። ሚኒሶታ ብትሄድ እንደዚሁ የተለያዩ አነስታነስ ያሉ ስብስቦች አሉ። ይሄ ኢስናን ለየት የሚያደርገው ግን በተለያየ ስቴት ውስጥ ያሉትን አባላት ነው የያዘው እና ተደራሽነቱን ለማስፋት ለምሳሌ አሁን አትላንታን ወክዬ ነው ያለሁት። አትላንታ አካባቢ ስለ ስና ያቅሜን ያደርጋለሁ ማለት ነው። ይስናን ለማስተዋወቅ የስናን መድረኮች ሰዎች እንዲሳተፉ ለማድረግ ጥረት አደርጋለሁ እና ሌሎችም ስቴት ያሉ የስና አባላት በተመሳሳይ መልኩ እና በእንደዚህ አይነት መልኩ መደራጀታችን አንድ፣ ሁለተኛ ደግሞ ሁሉንም ዘርፍ መያዛችን አሁን በአብዛኞቹ ወይም ምናልባት የስነ ግጥም ስብስብ ነው ወይ በስል የተሰባሰበ ነው ወይ በቲያትር ወይ በፊልም ወይ በቅርጻ ቅርጽ፣ እነዚህ እያለ እኛ ግን ሁሉንም የጥበብ ዘርፎች በአንድ ጥላ ስር አድርገን ነው። አሁን እዚህ እንግዲህ እንደምታየው የስዕል ኤግዚቢሽን የሚያሳይ ሰዓሊ አለ። ስለ ቅርጻቅርጽ ቅርጽ ያው ትላልቅ ክብደት ያለው ነገር ስለሆነ ይዞ መምጣት ስላልቻለ ነገር ግን በአካል ተገኝቶ ስለ ቅርጻቅርጽ የሚያስረዳ ሰው አለ። ቲያትር ይቀርባል፣ ወግ ይቀርባል፣ ስነ ጽሁፍ ይቀርባል። የቻልነውን ያህል እንደውም ፊልም ሁሉ አስበን ነበር አጭር ፊልም አምስት አምስት ደቂቃ ከዚህ በፊት ቲያትር ላይ አድርገነዋል። እና ሁሉንም ለማካተት ጥረት እያደረግን ነው እና በእንደዚህ አይነት መልኩ መደራጀታችን አንድ ሁለተኛ ደግሞ በየስቴቱ የስና ተወካይ መኖሩ ሞር ኢትዮጵያውያንና ትውልድ ኢትዮጵያውያን አድማጭ ተመልካቾቻችን ስለነበረን ቆይታ እናመሰግናለን። ዝግጅታችን ተጠናቋል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በተባበሩት መንግሥታት ድርጅት ሸምጋይነት በየመን የእርቀ ሰላም ድርድር ከተጀመረ 16 ወራት አለፉት ሲል ሂደቱን በማስታወስ የተንደረደረው የዕለቱ ርዕሰ አንቀጽ አንዳንድ የእርዳታ ጥረቶች ወደ የመን እየደረሱ መሆናቸውንና ከሰና የሚነሱ የአየር በረራዎችም ቁጥር እያደር እየጨመረ መምጣቱን በመንግስታቱ ድርጅት የዩናይት ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ የተናገሩትን ጠቅሷል። አምባሳደሯ አያይዘውም እነኚህ እርምጃዎች በቂ እንዳልሆኑ እናውቃለን፣ በርካታ የመናውያንም እርዳታ እየደረሳቸው ያለመሆኑን እንረዳለን ማለታቸውንም አውስቷል። ኢን ፋክት ሰም የሚኒስ አር ሰፍሪንግ ፍሮም ኮንቲኒድ restrictions on the flow of goods, including ሁቲዎች ለምግብ ማብሰያ በሚውል ጋዝ ሽያጭና ከደቡብ ወደ ሰሜን የመን በሚደረግ የሌሎች ሸቀጣ ሸቀጦች እንቅስቃሴ ላይ የሚያደርጉትን እቀባ ጨምሮ ተባብሶ በቀጠለው የሸቀጦች አቅርቦት ላይ የተጣለ እገዳ አንዳንድ የመናውያን ለስቃይ እየተዳረጉ ነው። ሁቴዎችም ለውጭ ገበያ በሚቀርበው የነዳጅ ዘይት ምርት ላይ የሚያደርጉትን እገዳ ቀጥለዋል። ይህም በዚያች ሀገር ያለውን የሰብአዊ ምጣኔ ሀብት ቀውስ ይበልጥ አባብሶታል። የዕለቱ ርዕሰ አንቀጽ አያይዞም የየመናውያን ለሰላም በሚደረጉ ጥረቶች መሻሻል ይታይ ዘንድ አብዝተው ይጨነቃሉ ለዚህም በቂ ምክንያት አላቸው ሲሉ አምባሳደር ቶማስ ግሪንፊልድ የተናገሩትን ጠቅሷል። የሀገሪቱን ሉዓላዊ ሀብት ተጠቅሞ የሰራተኞች ደሞዝ ክፍያ መፈጸምን ጨምሮ ሁሉም ወገኖች ተገናኝተው በሚታዩት ውስብስብ ጉዳዮች ዙሪያ መነጋገር መቻል አለባቸው። የየመን የፖለቲካ ተዋናዮች ከተባበሩት መንግስታት ድርጅት ልዩ መልእክተኛ ጋር እንዲተባበሩና የመናውያን ከየመናውያን ጋር በሚያካሂዷቸው ንግግሮችም ላይ ትርጉም ያለው ተሳትፎ እንዲያደርጉ እናሳስባለን። ዩናይትድ ስቴትስ ሰንዓ ውስጥ ተይዘው ከታሰሩ ከ18 ወራት በላይ ያስቆጠሩት የአገሬው ተወላጅ የሆኑ የዩናይት ስቴትስ ኤምበሲ ሰራተኞች ያለምንም ቅድመ ሁኔታ ይፈቱ ዘንድ ጥሪ ማሰማቷን ትቀጥላለች ያለው የዕለቱ ርዕሰ አንቀጽ አክሎም ዓለም አቀፉ ማህበረሰብ በዚህ ጉዳይ ላይ ተመሳሳይ አቋም ያለው መሆኑንና ሁቲዎች ንጹሐን የመናውያን ከቤተሰቦቻቸው ጋር እንዲገናኙ መፍቀድ አለባቸው ብለዋል። ሁቲዎች ካለፈው ወር አንስቶ ሰና ውስጥ ተይዘው የሚገኙትን 13 የባህውላ እምነት ተከታይ የሆኑ የመናውያን ያለአንዳች ቅድመ ሁኔታ በአስቸኳይ እንዲፈቱ አምባሳደር ቶማስ ግሪንፊልድ መጠየቃቸውን ያመለከተው ርዕሰ አንቀጽ በተለይ አስቸኳይ የሕክምና እርዳታ የሚያስፈልጋቸው አመድ አል ማላሂ ጉዳይ ያሳስበናል ማለታቸውንም ጠቅሷል። በመጨረሻም ሁቲዎች በአሁኑ ወቅት በዚያች አገር ከቀሩት ጥቂት የየመን አይሁዳውያን ማህበረሰብ አባላት አንዱ የሆኑትን ሌቪ መርሃቢን በአስቸኳይና ያለምንም ቅድመ ሁኔታ እንዲፈቱ እንጠይቃለን ሲሉ አምባሳደር ቶማስ ግሪንፊልድ መናገራቸውን አውስቷል። ሁሉም የመናውያን ያለ ስጋት ሃይማኖታቸውን የመከተል መብታቸው መጠበቅ አለበት። በበኩላችንም በአማኞች ላይ የሚነጣጠሩትን ጥቃቶችን መቃወማችንን እንቀጥላለን። የተባበሩት መንግስታት ድርጅት አባል አገራት ጦርነቱንና ባለፉት ስምንት ዓመታት በአገሪቱ ላይ ያደረሰውን ብጥብጥ ለማስቆም የተቻላቸውን ሁሉ ማድረግ አለባቸው። ይህንንም በአስቸኳይ ማሳካት አለብን ሲሉ መንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ቶማስ ግሪንፊልድ የተናገሩትን ጠቅሶ የዕለቱ ርዕስ አንቀጽ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ተመልካቾቻችን፣ የዕለቱ መሰናዶ እዚህ ላይ ተጠናቋል። ሰላም ጤና ስጥልን ደናደሩ Di biyu biyu biyu biyu biyu biyu biyu biyu biyu biyu biyu biyu biyu